ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ሚያዝያ 27 2009 ዓ ም ዝግጅታችን ጀመረ። ለኢትዮጵያውያንና ለኢትዮጵያ ወዳጆች ሁሉ በያላችሁበት እንኳን ለሰባ ስድስተኛው የድልና የነጻነት በዓል አደረሳችሁ። ሰባ ስድስተኛውን የድልና የነጻነት በዓል ምክንያት በማድረግ አጠር ያለ ዝግጅት ይዘናል። ጤና ይስጥልን፣ እንደማምሽታችኋል አድማጮች። አስተናጋጆቻችሁ ቆንጆ ይታይና ጤና ይስጥልን፣ ክቡራትና ክቡራን፣ እኔም ሰሎሞን አባተ ነን። የሶማሊያ ክልላዊ መሪዎች ወደ አዲስ አበባ ሲጓዙ የቆዩት በሀገሪቱ ፌዴራል መንግስት ፈቃድና ይሁንታ መሆኑን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አመለከቱ። ሶማ በሶማሊያ ክልላዊ መንግሥታት ጋር ግንኙነት ስናደርግ የቆየ ነው። በሶማሊያ ፌዴራል መንግሥት ፈቃድ ነው። ስለዚህ ይህንን እያደረግን ያለነው በቀጥታ አይደለም። የድጋፍና የድርድር አስፈላጊነት ሲኖር ሁልጊዜም ፌዴራል መንግሥቱን እናሳውቃለን። በሶማሊያ ፌዴራል መንግሥት ፈቃድም አዲስ አበባ እየመጡ ይሠራሉ። ዝርዝሩ በአብይ ርዕስ ይቀርባል። አርዕስተ ዜናውን ቆንጂ ታሰማናለች። አንድ የዩናይትድ ስቴትስ የባህርና የአየር ወለድ እንዲሁም የምድር ኮማንዶ ኔቪ ሲል አባል የሆነ ወታደር ሶማሊያ ውስጥ ተገደለ። የደቡብ አፍሪካ ፕሬዚደንት ጄኮብ ዙማ በሰፊው የሚከበሩትን የገንዘብ ሚኒስትር ከስልጣን ስለምን ጉዳይ ነው ያባረሯቸው በአምስት ቀን ውስጥ ምክንያታቸውን ይግለጹ ብሎ ፍርድ ቤት አዟል። የሚሉትና ሌሎችም ዜናዎች አሉ። አመሰግናለሁ ቆንጂት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። አሜሪካዊው የኮማንዶ አባል በተገደለበት ባሪ አካባቢ የዩናይትድ ወደ ቀዳሚው ዜና የሚወስድንን መግቢያ እናነባለን። ሶማሊያ ውስጥ በአልሸባብ ታጣቂዎች ላይ በተከፈተ ጥቃት ወቅት አንድ የአሜሪካ ወታደር ተገድሏል። የባህርና የአየር ወለድ እንዲሁም የምድር ኮማንዶ አባል የሆነው ወታደር የተገደለው ከዋና ከተማዋ ከሞቃዲሾ በስተምዕራብ ስልሳ አምስት ኪሎ ሜትር ርቀት ላይ መሆኑን የዩናይትድ ስቴትስ ጦር የአፍሪካ እዝ ዛሬ ማለዳ ባወጣው መግለጫ አመልክቷል። ዘገባውን አዲሱ አበባ ያቀርባል። አሜሪካዊው የኮማንዶ አባል በተገደለበት ባሪ አካባቢ የዩናይትድ ስቴትስ ኃይሎች ከሶማሊያ ብሔራዊ ጦር ጋር እየተንቀሳቀሱና ምክርና ድጋፍ የመስጠት ተግባር እያከናወኑ እንደነበረ የአፍሪካ እዝ ዛሬ ባወጣው መግለጫ አስታውቋል። ወታደሮቹ አንዳሉስ የሚባለው የአልሻባብ ራዲዮ ይገኝበታል የተባለውን ሕንፃ ሰብረው መግባታቸውን አንድ የታችኛው ሸበሌ ክልል ከፍተኛ ባለሥልጣን ለቪኦኤ ተናግረዋል። በወረራና በጥቃቱ ሳምንት የአልሻባብ ወታደሮች መገደላቸውንና የሶማሊያና የአሜሪካ ወታደሮች የሚገኙበት ኃይል የራዲዮ ጣቢያውን መሣሪያዎች ማርከዋል ብለው እንዲያምኑ ማንነታቸውን መግለጽ ያልፈለጉ የሶማሊያ ባለሥልጣን አመልክተዋል። በሌላ በኩል ግን ተዋጊዎቹ ብዙ ቁጥር ያላቸውን የጠላት ሲል የጠራቸውን ወታደሮች በዚሁ ዘመቻ ወቅት መግደላቸውን አልሻባብ ዛሬ ተናግረዋል። በአሜሪካ ወታደሮች የተሞከረን ጥቃት አክሽፈናል ሲል አብዱል አዚዝ አቡ ሙሳብ የሚባል የአልሻባብ ወታደራዊ ቃል አቀባይ ለራዲዮ አንዳሉስ መግለጫ ሰጥቷል። ጥቃቱን እንደሚከፍቱብን ቀድመን እናውቅ ስለነበር ተዘጋጅተን ጠብቀናቸዋል። ዘመቻቸው ዓላማውን አላሳካም ብሏል አቡ ሙሳብ። የታችኛው ሸበሌ የጸጥታ ምንጮችና ባለሥልጣናት እንደ ጠቆሙት ከሆነ በአሜሪካ ልዩ ኃይሎች ይታገዙ የነበሩት የሶማሊያ ዳናብ ኮማንዶ ቡድን አባላት በሄሊኮፕተር ተጓጉዘው ጥቃቱን ዳር ኤል ሰላም በምትባል ቀበሌ ላይ የከፈቱት ባለፈው እኩለ ሌሊት ነው። ወታደሮቹ የተነሱበት ባሌዶቅሌ አየር ጣቢያ የአሜሪካ ወታደሮች የሶማሊያ ጦር አባላትን የሚያሰለጥኑበት አካባቢ መሆኑ ተነግሯል። የአሜሪካ ወታደር የተገደለው በአነስተኛ መሳሪያ ተኩስ መሆኑንና ሌሎች ሶስት ወታደሮች መቁሰላቸውም ተገልጿል። ወደ ተከታዩ ዘገባ እናልፋለን። የደቡብ አፍሪቃ ፕሬዚደንት ጃከብ ዙማ በሰፊው የሚከበሩትን የገንዘብ ሚኒስትራቸውን ባለፈው መጋቢት ከስልጣን ያነሱበትን ምክንያት በከፍተኛ ፍርድ ቤት የሚገልጹበት ጊዜ ወደ ኋላ እንዲገፋ ገዢው የአፍሪቃ ብሔራዊ ምክር ቤት ወይም ኤኤንሲ አድርጓል። በፕሬዚደንቱ ላይ እምነት የመንፈግ ድምፅ በፓርላማው ከመሰጠቱ በፊት በዙማ ላይ የሚደረግ ጫና ምልክት ተደርጎ እንደታየ የአሜሪካ ድምፅ ዘጋቢ አኒታ ፓወል ከጆሃንስበርግ ዘግባለች። አዳነች ፍሳዬ ታቀርበዋለች። ፕሬዚዳንት ጃኮብ ዙማ ባለፈው መጋቢት ወር እጅግ የሚከበሩትን የገንዘብ ሚኒስትር ከስልጣን ያባረሩበትን በመላ ካቢኔም ሹምሽር ያደረጉበትን ምክንያት በፍርድ ቤት ለመናገር ተያይዞም ለሀገሪቱ ለማሳወቅ የአምስት ቀናት ጊዜ ተሰጥቷቸዋል። ይህ እንግዲህ ተቀባይነታቸው እየመነመነ በሄደው ፕሬዚደንት ላይ ከሚታዩት የፖለቲካ ድራማዎች አንዱ ነው። ከቅርብ ጊዜያት ወዲህ በአስር ሺዎች የሚቆጠሩ ሰዎች ዙማ ከስልጣን እንዲወርዱ በመጠየቅ ሲሰለፉ ቆይተዋል። በያዝነው ሳምንትም በሜይዴ የሰራተኞች ቀን በዓል ላይ በደረሰባቸው ተቃውሞ ምክንያት ከመድረኩ ወርደው ከበዓሉ ለመውጣት ተገደዋል። ዙማ ፕራቪን ጎርዳን የተባሉትን የገንዘብ ሚኒስትር ከሥልጣን ያባረሩበትን ምክንያት በሰነድ አስደግፈው እንዲያስረዱ ከአንድ ተቃዋሚ ድርጅት የቀረበውን ጥያቄ አንድ ከፍተኛ ፍርድ ቤት ትላንት አጽድቆታል። ፕሬዚዳንቱ የወሰዱት እርምጃ በመላ ካቢኔ ያደረጉት ሹምሽር ታክሎበት ከፍተኛ ተቃውሞና ቁጣ አስከትሏል። የሀገሪቱ የብድር ማግኘት አቅምም ዝቅ እንዲል አድርጓል። የዙማው ገዢ ፓርቲ የአፍሪካ ብሔራዊ ኮንግረስ የፍርድ አካሉ በመንግስቱ ጉዳይ ውስጥ ጣልቃ ገብቷል በማለት ተቃውሟል። ዲሞክራሲያዊ ውህደት የተባለው ተቃዋሚ ፓርቲ በበኩሉ የከፍተኛው ፍርድ ቤት ውሳኔ ለድርጅቱ ብቻ ሳይሆን ፕሬዚዳንቱ እንዲህ አይነት ውሳኔ የወሰዱበትን ምክንያት ማወቅ ለሚገባው ሕዝብም ጭምር ድል ነው ብሏል። በደቡብ አፍሪካ ሕገ መንግስት መሰረት ፕሬዚዳንቱ በካቢኔ ለውጥ ማድረግ ይችላሉ። ይሁንና ውሳኔው ፍትሃዊና ምክንያታዊ መሆን እንደሚኖርበት ሕገ መንግስቱ ያስገነዝባል። ዙማና ወጋኞቻቸው ተአማኒነት የለውም በተባለ ወሬ መሰረት የገንዘብ ሚኒስትር የነበሩት ባለሥልጣን በዙማ ላይ አስረዋል ስለተባለ ነው ከስልጣን የተባረሩት ይላሉ። ለዚህ ነው ጉዳዩ ወደ ፍርድ ቤት የቀረበው። ማሊ ውስጥ በሰላም አስከባሪዎች ካምፕ ላይ የደረሰውንና አንድ ሰላም አስከባሪ ገሎ ሌሎች ዘጠኝ ያቆሰለውን ጥቃት የተባበሩት መንግስታት የጸጥታው ምክር ቤት አጥብቆ አውግዟል። የማሊ መንግስት ይህንን ጥቃት በአስቸኳይ መርምሮ ተጠያቂዎቹን ለፍርድ እንዲያቀርብ ምክር ቤቱ ጠይቋል። በሰላም አስከባሪ ላይ ጥቃት ማድረስ በጦር ወንጀል ሊያስጠይቅ እንደሚችልም አሳስቧል። ሰሜን ናይጄሪያ ቦርኖ ክፍለ ሀገር ውስጥ ሁለት አጥፍቶ ጠፊ ሴቶች ቦምባ ፈንድተው አምስት ሰው ገድለዋል። ሌሎች ስድስት ሰዎች መቁሰላቸው ተነግሯል። የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ከግብር ነጻ የሆኑ ቤተ እምነቶች በፖለቲካዊ እንቅስቃሴዎች እንዳይሳተፉ የሚከለክለውን ደንብ መንግስት የሚያስከብርበትን አሰራር ረገብ የሚያደርግ አስፈጻሚ ትዕዛዝ በትናንትናው ዕለት ፈርመዋል። በሌላ ዜና ፕሬዝደንት ዶናልድ ትራምፕ እንደ ፕሬዝደንት በሚያደርጉት የመጀመሪያ ውጭ ሀገር ጉዞ ወደ ሳውዲ አረቢያ እንደሚሄዱ ትናንት ከዋይት ሀውስ በድንገት ይፋ ተደርጓል። ፕሬዝደንቱ በሳውዲ ጉብኝታቸው በስላ ማዊ ጽንፈኝነት ላይ የተቀናጀ ርዕዮተ ዓለማዊ ዘመቻ ማካሄድን አስመልክቶ ከበርካታ እስላማዊ ሀገሮች መሪዎች ጋር ይወያያሉ ተብሏል። ጉዟቸውን የሚጀምሩት በዚህ የአውሮፓውያን ግንቦት ወር ወደ ኋላው ላይ እንደሚሆን ተገልጿል። በመቀጠልም ፕሬዚደንቱ የመካከለኛው ምስራቅን የሰላም ሂደት ለማንቀሳቀስ ሙከራ ሊያደርጉ ወደ እስራኤል ይጓዙና ከዚያም ወደ ቫቲካን አምርተው ከሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ ጋር ይወያያሉ ተብሏል። ዜናው አበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎዋርት እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላቸው የአርብ ሚያዝያ 27 2009 ዓ ም ምሽት ፕሮግራም ነው። በኢትዮጵያውያን መካከል በፖለቲካ ምክንያት የተፈጠሩ አለመግባባቶች ሊከስሙና ሊፈቱ የሚችሉት ተቀራርቦና አብሮ በመስራት አንዱ የሌላውን ጥያቄና አሳሳቢ ጉዳይ በቅንነት በመገንዘብ በመገንዘብና የጋራ መፍትሄ በመሻት ነው ሲሉ ለአድማጮች ጥያቄ መልስ የሰጡልን ምሁራን አሳስበዋል። ምን አሳስቧቸው ነው ስለምለው ዛሬ በጣም አድጎ ባይታዩም ነገ ግን በአንድ ጊዜ ሊያደርጉ የሚችሉ አንድ ክብሪት ብትጫር ሀገርን እንደምታጠፋ በተለያዩ ታሪኮች በቅርብም በሩቅም አይጠናል እና ይሄ እንዳይሆን ከዚሁኑ ባጭሩ እንዲቀጭና ሕዝቡ አንድ ላይ እንዲቆም። አቶ ዩሱፍ ኡመር ናቸው የሰማችኋቸው። መሠረቱ ቶሮንቶ ካናዳ የሆነው ኮሚዩኒቲ ብሪጅ ወይም የማህበረሰብ ድልድይ የሚባል ማህበር ወይም ስብስብ ሊቀመንበር ናቸው። በጥያቄው መልስ ይመለሳሉ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔት ክፍለ ጊዜ እንሸጋግራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የሶማሊያ ክልላዊ መሪዎች ወደ አዲስ አበባ ሲጓዙ የቆዩት በሀገሪቱ ፌዴራል መንግስት ፈቃድና ይሁንታ ነው ሲሉ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ አመልክተዋል። የሀገሪቱን የውጭ ዲፕሎማሲ ግንኙነት በሚመለከት ኃላፊነት ያለበት ብቸኛ አካል የሶማሊያ ፌዴራል መንግስት ነው ብለዋል። የኢትዮጵያው ጠቅላይ ሚኒስትር እስክንድር ፍሬው ከአዲስ አበባ ተጨማሪ አለው። ከፕሬዝዳንት መሐመድ አብዱላሂ ፋርማጆ ጋር ሰሞኑን በብሔራዊ ቤተ መንግስት በሰጡት መግለጫ ነው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ስለ ጎረቤት ሶማሊያ ክልላዊ መንግስታት የተናገሩት። እናም ጠቅላይ ሚኒስትሩ ወደ አዲስ አበባ እየተጋበዙ ስለሚመጡ የዚያች ሀገር ክልላዊ መንግስታት መሪዎች ከሶማሊያ ብሔራዊ ቴሌቪዥን ለቀረበላቸው ጥያቄ ምላሽ ሰጥተዋል። መሪዎቹ ወደ አዲስ አበባ የሚጋበዙትም ሆነ የሚመጡት በሶማሊያ ፌዴራል መንግስት ፈቃድ መሆኑን ያስረዱት ዊ ሃቭ ቢን ኢንጌጂንግ ዊዝ ዘ ሶማሊ ሪጅናል ገቨርንመንት ከሶማሊያ ክልላዊ መንግስታት ጋር ግንኙነት ስናደርግ የቆየ ነው። በሶማሊያ ፌዴራል መንግስት ፈቃድ ነው። ስለዚህ ይህንን እያደረግን ያለነው በቀጥታ አይደለም። የድጋፍና የድርድር አስፈላጊነት ሲኖር ሁልጊዜም ፌዴራል መንግስቱን እናሳውቃለን። በሶማሊያ ፌዴራል መንግስት ፈቃድም አዲስ አበባ እየመጡ ይሠራሉ። ከሁሉም የሶማሊያ የአመራር ደረጃዎችና መሪዎች ጋር የቅርብ ግንኙነት አለን። ከጦርነትና አለመረጋጋት መውጣት ያቃታት በአልሸባብ የሽብር ድርጊትም የምትታመሰው የጎረቤት ሶማሊያ መንግስት ገና በሁለት እግሩ አልቆመም። የተሻለ ሰላም ያላቸው ሶማሊላንድና ፑንትላንድን የመሳሰሉ የአገሪቱ አካባቢዎች ግን በንጽጽር የተረጋጉ የሚባሉ ክልላዊ መንግስታት አሏቸው። ሶማሊላንድ እንዲያውም ከሶማሊያ መገንጠሏን በመግለጽ ዓለም አቀፍ እውቅና ስትሻ ቆይታለች። ለጠቅላይ ሚኒስትር ኃይለማርያም የቀረበው ጥያቄም እነዚህ የሶማሊላንድና የፑንትላንድ መሪዎች ወደ አዲስ አበባ እየተጋበዙ መምጣታቸውን ና ከኢትዮጵያ መንግስት ጋር ያላቸውን ግንኙነት መነሻ ያደረገ ነው። በጎረቤት ሶማሊያ ውስጥ እውቅና ያለው መንግስት አንድ ብቻ መሆኑን ነው ጠቅላይ ሚኒስትሩ በምላሹ አብራሩት። የሶማሊያ ፌዴራል መንግስት የውጭ ዲፕሎማሲንና የውጭ ፖሊሲን በተመለከተ ኃላፊነት ያለበት ብቸኛ አካል ነው። ስለዚህ ከሶማሊያ ፌዴራል መንግስት ፈቃድና ይሁንታ ውጭ ኢትዮጵያም ሆነች ሌላ ሀገር በሶማሊያ ሉዓላዊነት ላይ ጣልቃ መግባት የለበትም። በዚህ ጉዳይ ላይ ያለን አቋም ግልጽ ነው። እኛ ራሳችን ፌዴራል ሀገር ነን። እኔ ራሴም ብሆን ያለ እኔ እውቀት ከሀገር የክልላዊ መንግስታት ጋር ማንም ቢሆን በቀጥታ እንዲገናኝ አልፈቅድም። ይህ ሐቅ ለሶማሊያም አንድ ነው። ግልጽና በመርህ ላይ የተመሠረትነት ሁሉም ዓላማ የሶማሊያ ሕዝብና መንግሥት ሰላምና መረጋጋት እንዲያመጡና ድህነትን እንዲዋጉ ለሶማሊያ ህዝብም ብልጽግናን እንዲያስገኙ ማገዝ ነው። ሌላ ዓላማና ሐሳብ የለንም። ከሶማሊያ ብሔራዊ ቴሌቪዥን የቀረበውና በጠቅላይ ሚኒስትር ኃይለ ማርያም ማብራሪያ የተሰጠበት ሐሳብ በሁለቱ መሪዎች ውይይት ወቅት ተነስቶ እንደነበር ማረጋገጥ አልተቻለም። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምሽቱን አብይ ርዕስ ዘገባ ነበር ያደመጣችሁት። የትንታኔው መጽሔት ይቀጥላል። በወልቃይት ጠገዴ ለወራት የዘለቁ ህዝባዊ ተቃውሞዎችን ተከትሎ የሚያዙና የደረሱበት የማይታወቅ ወይም የሚጠፋ ሰዎች መበራከታቸውን በሰሜን ምዕራባዊው ግዛት የባህልና የማንነት ጥያቄ አንስተው ይንቀሳቀሱ የነበሩ የማህበረሰብ ለውጥ ተሟጋቾች ይናገራሉ። የሁለት ልጆች አባት የሆነው የሰላሳ ሁለት ዓመት ወጣት ዘነበ ጫቅሌ ዮሐንስ ዳንሻ ከብት ገበያ ከብት በመናገድ ላይ እያለ መጋቢት 23 2009 ዓ ም በፖሊስ አባላት ተይዞ ከተወሰደ ከሁለት ሳምንት በኋላ እስር ቤት ውስጥ መሞቱን ቤተሰቡና በቅርብ የሚያውቁት ለአሜሪካ ድምፅ ገልጸዋል። ዳንሻ የአነስተኛ ከተማ ስም ነው። ሟች ለፋሲካ በዓል ለቤተሰቡ ደውሎ የቀረበበትን ክስ በፍርድ ቤት ላይ እንደሚሞግት ተናግሮ እንደነበር ወላጅናቱ ለቪኦኤ አመልክተዋል። እንዴት ሞተ? ቤተሰቦቹ የተሰጣቸው ምክንያት ለማመን የሚያስቸግር እንደሆነ ገልጸዋል። አስከሬኑ መመርመሩ ቢነገራቸውም ውጤቱን ግን እንዳልሰሙም ተናግረዋል። በወልቃይት ጸገዴ ማንነት ጥያቄ ላይ እየተሳተፉ ከእንቅስቃሴው መሪዎች ጭምር እስር ላይ የሚገኙ መሆናቸውንና ደብዛቸው የሚጠፋና ድንገት የሚሞቱ መኖራቸውን የእንቅስቃሴው አደራጆች ገልጸውልናል። የጸገዴ ወረዳና የሽሬ ፖሊስ እንዲህ የሚባል እስረኛ እኛ ዘንድ አልነበረም፣ የእኛ እስር ቤቶች የእስረኛን ዴሞክራሲያዊ መብት የሚያከብሩ ናቸው ወይም የሚከበርባቸው ናቸው ብለዋል። ጽዮን ግርማ ዝርዝሩን ይዛለች። ዘነበ ጫቅላ ዮሐንስ ሰላሳ ሁለት ዓመቱ ነው። የስምንት ወር ሴት ልጅና የስምንት ዓመት ወንድ ልጅ አለው። ተወልዶ ያደገው ጸገዴ ወረዳ እንደ ማርያም በተባለች ቀበሌ ነው። አርሶ አደር እና የከብት ነጋዴ በመሆኑ ዳንሻ ከተማና ጎንደር እየተመላለሰ የከብት ንግድም ይሰራል። ይህንን የነገሩን ባለቤቱ ወይዘሮ ሰላም ቻሌና ወላጆቹ ናቸው። ቤተሰቦቹ ዘነበ ጫቅ ላይ ሰርቶ ቤተሰቡን ከማስተዳደር ውጭ ምንም አይነት የፖለቲካ እንቅስቃሴ ውስጥ አልነበረም ይላሉ። ባለቤቱ ወይዘሮ ሰላም ሟች ባለቤቷ መጋቢት 23 2009 ዓ ም ዳንሻ ከተማ ከገበያ መካከል ትፈለጋለህ ተብሎ መያዙን እንደተነገራት ትናገራለች። ከከብት ገበያ ነው ያዙ። ማንም አልነበረም በጊዜው እኔም እዚህ ጎንደር ነው የምኖርም በጊዜው አልነበረም። ተከትለው ሲጠይቁት አይ ክሱ ሽሬ ነው ተብሎ ነው ሽሬ ብለው ነው የወሰዱ። ቅዳሜ ሁለት ሳምንት ሞልቶት ሰኞ ሞተ። እኔ ልጅ አላገኘሁትም የሩቅ ስለሆንኩኝ በተሰው ግን ይዞ አግኝቶታ ላይ ጓደኛው ደግሞ ልጅ የለት ነበር። ጠበቃ ልቅጠርልና ብዬ አረ ምን ወንጀል ሰርቼ ነው ጠበቃ የሚቀጠርልኝ? እኔ ምስክር አቀርባለ ምስክር አቅር ለሀሙስ ሊያቀርም ሰኞ ምቶ ተብሎ ተነገረኝ። ባለቤቷ የተከሰሰው ከሁለት አመታት በፊት በሕገ ወጥ የመሳሪያ ሽያጭ ውስጥ እጅ አለበት በሚል እንደሆነ እንደ ተነገረው መስማቷን የምትናገረው ባለቤቱ ጎንደር ከተማ ውስጥ ልጆቿን ጥላ መንቀሳቀስ ስላልቻለች ታሰረም ሞተም የሚለውን የሰማችው በስልክ እንደሆነ ገልጻ፣ በመጨረሻ ቁርጥ ቀን ሲመጣብኝ የትውልድ ቦታው ሄጄ ባለቤቴን ቀበርኩ ትላለች። የሟች ወንድም መሆናቸውን የሚናገሩት አቶ አረጋ ወንድማቸው ሲታሰርም ሆነ ሲሞት በአካባቢው እንዳልነበሩ ገልጸው አጣርቼ አገኘሁት ያሉትን መረጃ ይናገራሉ። ስድስት ፖሊስ መጣና ያዙት አሉ። እንደያዙት እዚያ ምን ነው ብሎ ጓደኛው ነበር አብሮ በር ምናምን የሚነግደው አብሮ ነበር። ተራሩጦ ሲሄድ ጭራሽ አላቆመውትም። ጭራሽ አብሮ ነው ትግራይ የወሰዱት። የት ትግራይ ሽሬ ደባጉና ነው የሚባለው የታሰረበት። እዚያ ደህና እያለ እሑድ የፋሲካ ጤናማ ነበር አሉ። እዚያ እስከ አምስት ሰዓት የየት ደህና ነበር። ከዚያ አማመውን ሞት አሉ። እዚያኛ በርቀት ስለሆነ እሱ ምን ስወል ምን እንዳደረጉት አናውቅም። የሟች ቅርብ ዘመድ እንደሆኑ የሚናገሩት ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጪ ዘነበ ለሕይወቱ ማለፍ ምክንያት እንደሆነ የተነገራቸውን ደግሞ እንዲያስረዳሉ ማታ የሰከረ ሰው ገብቶ ነበረ። እሱ እየተፋ ሲገባ አይቶ ሽቅብ ብሎ ተፍቶ ሞተናል። ሌላ መልስ የሰጡት ነገር የለም። ባለቤቱ ወይዘሮ ሰላምም አሟሟትን በተመለከተ የሰሙትን ይናገራሉ። የፋሲካ በበለገው አይ በዓል ብሎ ዋለ ብሎ ጓደኛው ሄደ ወደ ታሰረበት ቦታ። የፋሲካ በበለግ ምግብ ነገር ወስዶ ሲጠራ ሙቷል ተብሎ ተነገረው። ሙቶ ተብሎ ሲነገረው እዛ ለቤተሰብ ደውሎ ነው ሄዶ አስከሬ ወደ ለው ወደ ሀገሩ አዝልቀው ልንቀብር የቻልን። ምክንያቱ ምንድን ነው የሞተበት ተባላችሁ? ምክንያቱን ራድና ምናምን አስነስተናል፣ ያሉ ውጤት ገና ነው ተብሎ ነው። ምክንያቱ የሆነ ሰው አስታወቀው ከጣቢያው ማለት ሸተተይ ብሎ አፍንጫውን ይዞ በዛው ሞተ ነው ያሉት። እንግዲህ በወሬ ነው ዝሮ ዝሮ። በእኔ ፖሊሶች አጥጋ አልነበርኩም፣ ለቀብር ነው እንጂ የቀበርኩኝ ወደ ተከታዩ ወደ ቀጣዩ የመጽሔት ክፍለ ጊዜ ዘገባ ልናልፍ ነው። ሶስት ኢትዮጵያውያን ሴት ልጆች በመላ ሀገሪቱ እየተዘዋወሩ ጎጂ ልማዳዊ ድርጊቶችን በማስቆም ላይ ናቸው። በትምህርት ቤቶችም ሴት ልጆች እኩል ተሳትፎ እንዲኖራቸው ምትሃታዊ ስራቸውን ይሰራሉ እየተባለላቸው ነው። እንዴት ከማለታችሁ በፊት ይላል ሄኖክ ሰማእግዜር ይህንን ዘገባ ወደ አማርኛ የመለሰው ነገሩ አዲስ የአሻንጉሊት ፊልም ጭብጥ ነው። አኒሜሽን የሚባለው ማርታ ፋንደር ቮልፍ ከአዲስ አበባ የዘገበችውን ነው። ሄኖክ ሰማግዜር ቀጥሎ የሚያሰማን የተከበራቸው አድማቾች፣ ከዚህ ዘገባ ቀጥሎ ቀደም ሲል በወልቃይት ጸገዴ ጉዳይ ላይ ተጀምሮ ድንገት የተቋረጠው ዘገባ ይቀጥላል። አሁን ወደ ማርታ ፋንደር ቮልፍ የአዲስ አበባ ዘገባ እንለፍ። የጥበብ ልጆች እውነትም ጥበበኛ መለኛ ሴቶች። ብሩክታዊት ጥጋቡ የዚህ ምናባዊ ፊልም ፈጣሪ ናት። የፊልሙ ሶስት ልጆች ደግሞ ከሌላው ሰው የተለየ ምታታዊ ጥበብ አላቸው። እንደ እኔና እንደ ሴት ልጄ መሰል ገጸ ባህሪያት በፊልም መታየታቸው ትልቁም ነገር ነው ብዬ አስባለሁ። በተለይ ለበጎ ነገሮች ለውጥ የተነሱ ሴት ልጆችን ማሳየት ነው ዓለማችን። በማህበረሰቡ ውስጥ በግልጽ ውይይት እንዲደረግባቸው የማይፈቀዱ የተከለከሉ ገመናዎችን ያወጣ ስራ ነው የጥበብ ልጆች። እነዚህ ሶስት ሴት ልጆች ስለ ወር አበባ በግልጽ ውይይት ያደርጋሉ። በመጀመሪያው የፊልሙ ክፍል እንዲያውም ሶስቱ ልጃገረዶች ስራቸው የሚሆነው አንዲት ያለ ዕድሜዋ ልትዳር የነበረችን ሕፃን ከግዳጅ ጋብቻ ማዳን ይሆናል። በፊልሙ የምናነሳቸው ጭብጦች በቤት ውስጥና በትምህርት ቤቶች በቂ ውይይት የማይደረግባቸው የማህበረሰብ ጉዳዮችን ነው። ገመና ተብለው የተፈረጁ ጉዳዮችን በአዝናኝና መረጃ በሚያስጨብጡ ታሪኮች ነው የምናቀርበው። ይህ ትልቅ ማበረታቻ ሆኖልኛል። በተለያዩ ጉዳዮች ላይ ማህበረሰቡ የሚያደርጋቸውን ውይይቶች ለማሻሻል ይረዳል ብዬ አስባለሁ። ፊልሙ የሚዘጋጀው በአዲስ አበባ ሲሆን ጸሐፊዎቹ፣ ተዋናዮቹና የአኒሜሽን ቴክኖሎጂውንም የሚሰሩት ጥበበኞች ኢትዮጵያውያን ናቸው። ለሴት ልጆች ብርታት የሚሰጡ መልእክቶችን በአዝናኝ መልኩ ማቅረብ ፈታኝ ሥራ መሆኑን እንደ መሐሌት ኃይለ ኢየሱስ ያሉ ጸሐፊዎች አንድ የታሪኩ ክፍልን ለመድረስ ጊዜ ወስደውና አስበውበት እንዲሰሩ ያደርጋቸዋል። ታሪኩ ከሁሉም ሰው ጋር ቁርኝት እንዲኖረው እንጥራለን። የመንግስት አካላትን ጨምሮ ሌሎች ቡድኖችንም ሁሉ እናካትታለን። የታሪኩ ቅንጭብ አካል መጀመሪያ ከተጻፈው በኋላ ታሪኩን ወደምንሰራበት ስፍራ እንሄድና መስራት አለመስራቱን እንሞክራለን። የጥበብ ልጆች ፊልም በመጽሐፍም በስዕል ታጅቦ ለሕፃናት ይቀርባል። ማዕዛት አከለ ልጆቿ ከመተኛታቸው በፊት እነዚህን ታሪኮች ታነብላቸዋለች። ለምንድን ነው የምትወዱት ብዬ የጠየቅኳቸው ጊዜ ልጆቼን የካርቱን ፊልሙን ለምንድን ነው የምትወዱት ብዬ ስጠይቃቸው አሁን የሚያያቸው የካርቱን ፊልሞች ኢትዮጵያዊ ስለሆኑ በራሳቸው ቋንቋ ስለሚናገሩ መሆኑን ይነግሩኛል። የፊልሙ ዋና አዘጋጅ ብሩክታዊት አላማዋ የገንዘብ አቅሟን አጠናክራ የቴሌቪዥን ዝግጅት እንዲሆን መስራት ነው። የመጀመሪያውን የቴሌቪዥን ስርጭትም በመላው ኢትዮጵያና በሌሎች የአፍሪካ ሀገሮች የማሰራጨት አላማ አላት። ሴት ልጆች በያሉበት የሚገጥሟቸውን ፈተናዎች፣ የሚያነሷቸውን ጥያቄዎች ሁሉ በውይይት የሚፈቱበት አምድ መፍጠር ነው የጥበብ ልጆች ዓላማ። ቀደም ሲል ከሰማችሁት ከጥበብ ልጆች ዘገባ ቀደም ሲል እየተላለፈ በነበረው ከወልቃይት ጸገዴ በተፈጠረው ሁኔታ ላይ የተጠናቀረው ዘገባ የሁለት ልጆች አባት የሆነው የሰላሳ ሁለት ዓመት ወጣት ዘነበ ጫቅሌ ዮሐንስ ዳንሻ ከተማ ውስጥ በከብት ገበያ ላይ እንዳለ ተይዞ መጋቢት 23 29 ዓ ም በፖሊስ አባላት ተወስዶ እንደነበርና በኋላም እስር ቤት እያለ መሞቱን እና እንዴት እንደሞተም እየተናገሩ የነበሩ ሰዎች ናቸው ስትሰሙ የነበረው። በመጨረሻም ባለቤቱ ወይዘሮ ሰላም ነበረች ስትናገር የነበረው። ጽዮን ግርማነች ዘገባውን ያጠናቀረችው። ዘገባው አሁን ይቀጥላል ከተቋረጠበት። ሄደው ጓደኞች ሄደው እንደዚያ ሌሉ የቻሉ እንጂ ቤተሰቦቹ ሟች ከዳንሻ ከተማ ታስሮ የተወሰደው ወደ ሽሬ ነው የሚል መረጃን ስለሰጡን ወደ ሽሬ ፖሊስ ጣቢያ ኢንስፔክተር ጉሽ ጋር ደውለን ጉዳዩን ጠይቀን ነበር። ሽሬ ዝባሃል እ ከምኡ ዝበል የለን ወይ ይቅርታ ግበርለይ ዝኮነ ሰብ እንድሕር ሃልዩ ናይ ከባቢ ስደድለይ። ሽሬ ውስጥ እንዲህ የሚባል ሰው የለም፣ ይቅርታ አድርጊልኝ። እዚህ አካባቢ አንድ ሰው ካለሽ ላኪውና እንነጋገር እንደሆነ እንጂ እንዲህ የሚባል የሞተም የታመመም ሰው የለንም። ጠገዴ ወረዳ እንደ ማርያም በተባለ አካባቢ ገጠር ወደሚኖሩ ወላጅ እናቱ ደወልኩ። እታለም እንደሚባሉ ገልጸው ልጃቸው ሽሬ እንደ አባጉና የተባለ ቦታ ተወስዶ መታሰሩን ሰምተው ከዛሬ ነገ ይፈታል ብለው ሲጠብቁ መሞቱን እንደሰሙ ይናገራሉ። ይህ ልጅማ ከባቡ የሚባል አብሶ ከብት ጠባቂ ነበረ። አሁን ሁለት አመት ሶስት አመት ግን ጎንደር ቤት አድርጎ ሂዶ ከዚያው የሚኖር ለእኔ ሊጠውር ለእኔ ሊያበላ ይግያለ ሳያስበው ገበያ እንደዋለ አንቀው እንደ ፍየል እንደ ሙክት አርገውታል ይባላል እና ምን እኮ አወቅኩኝ፣ ገበኑ ይህ ሰርቷል ልጅሽ ይህ ሰርቶ ቢባል ብደርስበት ስመቻ ያለቅስ ነበር። የሟች የቅርብ ዘመድ እንደሆኑ ገልጸው ስማቸውን እንዳንጠቀስ የጠየቁን ግለሰብ በበኩላቸው ሟች ዘነበ የሰራው ወንጀል የለም ይላሉ። የሚሳተፍበት የፖለቲካ ነክ ምንም የሚያስነካው አልነበረም። በወልቃይ ጠገዴ የተነሳ ግጭት አማራ ነ በማለት ብቻ ካልሆነ በስተቀር የሚጠረጠረው በሌላ ነገር የለም። ቤተሰቦቹ ሟች ታሞ አያውቅም፣ ጤነኛ ነው። ለዚህ ነው አሟሟቱን የምንጠራጠረው ይላሉ። እናቱ አስክሬኑ እንደተመረመረ ጠይቀው፣ ነገር ግን የምርመራውን ውጤት ለማወቅ ደጋግመው ሰው ቢልኩም የተነገራቸው ውጤት እንደሌለ ይናገራሉ። መንግስት ያላወቀው ስራ የሰራው ገበን ቢኖረው ቢሞት የራሱ ጉዳይ ነው። ልጅ ግን አርሶ እከብራለሁ፣ አርሶ እጠግባለሁ፣ እከብራለሁ እያለ ስንቱን እያሰበ በማንም ዝም ብለው ሲያጠፉት ሰው ከታነቀ ቀድሞ፣ ደርግስ እንዲህ ሲያደርግ ነበር ሲሉ ነበር እንጂ አሁንኛ እነዚህ እስከሚመጡ ሰው በህይወቱ እንኳንም ሌላ ሰው ገሎ እኮ አይገደልም። ቤተሰቦቹ ማች የተወሰደው ሽሬ እንዳባ ቡግና እያሉ ደጋግመው ይናገራሉ። እኛ ሩቅ ስለምንገኝ ቦታውን በደንብ አናውቀውም። የፋሲካ ዕለት ለአግድፈው ብሎ ወደ ታሰረበት ቦታ የሄደው ጓደኛው ነው፣ ለእኛም ደውሎ መሞቱን ነገረን ይላሉ። እሁድ ቀን ደውሎ ደህና ምውላችሁ፣ እንዴት ሆነ፣ አውድ አመት እንዴት ተዋለ ብሎ ደውሎ ነበር አሉ። በዚህ የጠገዴ ፖሊስ ነበረ። እሁድ ቀን ደውሎ እንዴት ያለ አውድ አመት ዋላችሁ፣ ጤና ነው፣ ደህና እናችሁ ብሎ እየሳቀፍ ይደውሉ ብሎ ለሌቱ ሞተ ነው ያሉ። እኛ ደግሞ ሌላ ገደለው አለንም ታንቋን ቀውስ ገለሉት ከውስጡ ተማሻም ነው አንቀው ነው ገደሉት ናት እሷ ሌላ የለሽ። እሱ እስር ቤት እያለ እንዴት ስልክ ደወለ? ምስክር አለ ምናምን አምጡልኝ እኔ ልወጣ ነ የሰራህ ስራ የለ እያለ አደለ እየደወለ አደ በዚህም ምክንያት የሽሬ ፖሊስ እነርሱ ጋር እንደዛ የሚባል እስረኛ እንደሌለ ሲገልጽ እንደ አባ ቡግና ፖሊስ ኃላፊ ጋር ደውለን ነበር በመጀመሪያ ያነጋገራቸው የትግርኛ አገልግሎት ዝግጅት ክፍል ሲሆን በእጅ ስልካቸው ላይ የቢሮ ጉዳይ መልስ እንደማይሰጡ ገልጸው የእጃቸውን ስልክ ካገኘንበት የቢሮውን አግኝተን እንድንደውል ገልጸውልናል። መልሰን ደወልንላቸው። አይ ከቢሮ ፍቃድ ውጭ ስለማይቻል ነው ገብቶኛላው። አንደኛ የቢሮ ስልክ የለንም፣ እንደው ፈልገን ፈልገን ያገኘነው የእጆትን ስልክ ነው። ሁለተኛ ነገር ደግሞ ልናጣራም የፈለግነው ጉዳይ እንደው ሳምንት ያህል የያዝነው የእናንተ ምላሽ ሳናገኝ አየር ላይ አናውልም ብለን የያዝነው ጉዳይ ስለሆነ ትብብራችሁን ለመጠየቅ ነው። የምንገኘው ዋሽንግተን ዲሲ ነው ወይ ጌታ፣ በዚህ ላይ ደግሞ ያላችሁበት ቦታ በጣም ሩቅ ነው ቢተባበሩን። በመጨረሻም ሟች ተቀብሮበታል ወደ ተባለው ጸገዴ ወረዳ አስተዳዳሪ አቶ ግዴ አዘነው ጋር ደውዬ ነበር። በምዕራባዊ ጎን ትግራይ የጸገዴ ወረዳ አስተዳዳሪ ነኝ። በዚህ ወረዳ ውስጥ ደግሞ ባሉ ሁለት ፖሊስ ጣቢያዎች ዳንሻና ከተማ ንጉስ ነው በዳንሻ ፖሊስ ጣቢያ እና ይሁን በከተማ ንግሥት ፖሊስ ጣቢያ፣ በነዚህ ቦታዎች አስሮ የሞተ ሰው ሁን የለ ምክንያቱም የኛ ፖሊስ ጣቢያ እስረኞች ምቹ በሚሆንበት ሁኔታ የተሰራ ነው። ዲሞክራሲያዊ የሆነ ሁኔታ ነው ያለው። ስለዚህ በዚህ ጉዳይ እንደኔ በእኛ ወረዳ ውስጥ ያሉ ሁለት ፖሊስ ጣቢያዎች ነው ያሉ። በዚህ ወቅቱ ታስረው የሞተ ሰው የለም። የኢትዮጵያ መንግስት ያቋቋመው የሰብአዊ መብት ኮሚሽን የኮሚኒኬሽን ጉዳዮች ኃላፊ አቶ ብርሃኑ አባዲ በእስር ቤቶች የሚፈጸሙ የመብት ረገጣ ውንጀላዎችን አስመልክቶ ከዚህ ቀደም የማጣራት ስራ እንዴት እንደሚሰሩ ከአሜሪካ ድምጽ ተጠይቀው ተከታዩን ብለው ነበር። በሁለቱም መንገድ ነው የምንሄደው። ቅሬታ አዋጃችን ላይ የተቀመጠው አቤቱታ ሲቀርብለት ኮሚሽኑ ወይም ደግሞ በራሱ አነሳሽነት ምርመራ ያካሄዳል፣ ክትትል ያካሄዳል ነው የሚለው። ስለዚህ በሁለቱም መንገድ ነው አቤቱታ ሲቀርብልን ሄደን እናጣራለን። አስቀድመን ሳይቀርብልንም ራንደምሊ እንዲህ በድንገት ሄደንም ፍተሻ እናደርጋለን እናያለን። እናነጋግራለን። ያነጋገርናቸው ቤተሰቦችም ሟች በሕግ ጥበቃ ስር ነው ተብለው የፍርድ ጊዜውን ሲጠብቁ ቆይተው ሞቷል ተብሎ አስክሬኑ በፖሊስ ሲሰጣቸው እጅግ ማዘናቸውን ገልጸው የሞተበት ምክንያት ተጣርቶ እንዲነገራቸው ይጠይቃሉ። በቅርቡ ኢትዮጵያን የጎበኙ የአውሮፓ ሕብረት ከፍተኛ ባለስልጣናት በኢትዮጵያ መንግስት ላይ በእስር ላይ የሚፈጸሙ ጥቃቶችን በተመለከተ የሚቀርቡት ውንጀላዎች በገለልተኛ ወገን እንዲጣራ መጠየቃቸው ይታወሳል። ጽዮን ለዘገባው እናመሰግናለን። ሙሉን የዚህን ዘገባ ክፍሎች በዌብሳይታችን ላይ ማግኘት ትችላላችሁ፣ ቪኦኤ ኒውስ ዶት ኮም ላይ እንደዚሁም በፌስቡክ እና በትዊተርም አስተያየቶቻችሁን ስጡ፣ ተነጋገሩ። አሁን ሰባ ስድስተኛው የነጻነት ቀን So many are and ቀረርቶው ይቀጥላል። ንጉስ አክሊሉ ከአዲስ አበባ የላከልን ቅንብራ ለሚያዝያ 27ን አስመልክቶ አዳምጡት። እንደተገለጸው ሰባ ስድስተኛው አመት የነጻነት ቀን ዛሬ በመላው ኢትዮጵያ ተከብሮ ውሏል። እኔም ታዲያ ለየት ያለ የታሪክ ማስታወሻ ይዤ እመጥቻለሁ። ምናልባትም ከሰባ አራት አመት ወዲህ ብዙም ጆሮ ያልሰማው ዓይን ያላነበበው ህዝብ በሚገባ ያላወቀው እንግዳ ነገር አራት ኪሎ የመንግስት መቀመጫ፣ የፋሺስት ኢጣሊያ ወረራ ዘመን ማሳያ፣ የትውልድ ማነጽያና መቅረጫ፣ የሰላማዊ ሰልፍ መንደርደሪያና የድል በዓል ማክበሪያና ማድመቂያ እንዲሁም ደግሞ የውጭ ሀገር መሪዎች ጉንጉን አበባ ማሳረፊያ ነች አራት ኪሎ። አራት ኪሎ ሶስት ነገስታት ዘውድ ጭነውባታል ወታደራዊ አስተዳደር ደርግ በደርግነት ለአስር ዓመት ለቀጣው ስድስትና ሰባት ዓመት ደግሞ የኢትዮጵያ ህዝባዊ ዲሞክራሲያዊ ሪፑብሊክ ተብሎ በመንግስትነት ገዝቷታል ዛሬም ኢህአዴግ በአራት ዋና ዋና የፖለቲካ ቡድኖች ተደራጅቶ በቋንቋ ፌዴራሊዝም ይገዛታል እስቲ በሀሳብ ወደዚህች ደሴት አራት ኪሎ ከፈለጋችሁበት አቅጣጫ ኑና አራት ሜትር ከፍታ ካለው ከድንጋይ ቅርጽ ከተሠራው ከትምህርት ሚኒስቴር ፊት ለፊት ከሚገኘው ከሚያዝያ ሀያ ሰባት የነጻነት ቀን አደባባይ ሐውልት ፊት ለፊት ቁሙ። በሐውልቱ አራት ማዕዘን ላይ እያንዳንዳቸው ሁለት ሜትር ከፍታ ያላቸው ሐውልቶች ከደንጋይ ቅርጽ ተሰርተው ቆመዋል። ሚያዝያ 27 1935 ዓ.ም ምረት ከቀኑ 5 ሰዓት ከ45 ደቂቃ የሐውልቱ መሠረት ተጣለ። አደባባዩም ሚያዝያ 27 የነፃነት አደባባይ ተብሎ ተሰየመ። ቀዳማዊ ኃይለ ሥላሴ በዝግታ እርምጃ ወደ ሐውልቱ ጠጋ ብለው በሐውልቱ መሠረት ውስጥ ባለው በሚመጣውና በሚከተለው ትውልድ ስም በአሁኑ ማለት ነው የሚመሰክሩ ቅርሶችን አኖሩ። ያቺ አራት ኪሎ ደሴት በጭብጨባ በልልታና በሆታ ራደች። ንጉሠ ነገሥቱ ፈገግ ብለው ቡራኬ እንደሚሰጥ ካህን በአራቱም ማዕዘን እየተዘዋወሩ ለሕዝቡ በእጃቸው ሰላምታ ሰጡ። ሆታውና እልልታው ቀለጠ፣ ደመቀ። ምን እንደሚል በጊዜው ባይነገርም በነጭ ብራና ላይ የተጻፈ ጽሑፍ በኢትዮጵያ ሰንደቅ ዓላማ ከወርቅ ገንዘብ ጋር ተጠቅሎ ሕዝቡ እያየ በመድፍ ቀለህ ውስጥ ተከተተ። በቤንዚን በርሜል ዓይነት ሆኖ የተቀረጸው ደንጋይ በአፉ በኩል ተቃንቶ አምስት ሜትር ጥልቀት ባለው ጉድጓድ ደጃፍ እንደቆመ የሐምሳ አንድ ዓመቱ ንጉሠ ነገሥት ግዙፍ በሆነ ግርማ ወደ ሐውልቱ ተጠግተው ለትውልድና ለዘመን ሁሉ ምስክር ይሁን ብለው ቅርሶቹን የያዘውን ከደንጊያ ቅርጽ የተሠራውን በርሜል በዙሪያቸው ካሉ ጀግኖች ጋር ሆነው መሠረቱ ላይ አኖሩት። እንዲህም አይነት ታሪክ በውስጡ ይዛለች ለማለት ነው። ሻምበል ጌታቸው ወረደ የጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር የምክር ቤት አባል። ንጉሠ ነገሥቱ በእውነት ይሄን ብቻም አይደለም ብዙ ችግር ነው ያሳለፉት። ከገቡም በኋላ እንግሊዞች በሞግዚትነት ለማስተዳደር ከፍተኛ የሆነ አሻጥር ለመስራት ይሞክራሉ። አሁን ላልናቸው ለነራስ አበበ ለሌሎችም ንጉሡን እንዳይቀበሉ ነው ግን የኢትዮጵያ አርበኛ ሆነ ታላቅ ህዝብ ነው። የጠላቶችን ቅድሚያ ይተነበያል፣ ያውቃል። ሊቀበላቸው አልቻለም። ንጉሰ ነገስቱን መቀበል ማክበር ለዚች ሀገር ወሳኝ መሆኑን ስላመነ ሊከተላቸው አልቻለም። በዚህ ምክንያት ነው እንጂ ችግር ነበረ። ያ ችግር በዚያም አላለቀም። ቅድ እንዳልኩ ባንዳ፣ ስደተኛ፣ አርበኛ እየተባለም የነበረባቸው ችግር ነው። እንደገና ጣሊያን ራሱ ጥሎት ሄደው በብሔረሰብ እና በብሔረሰብ የወሰደው በእምነት እና በእምነት መካከል ልዩነት የፈጠረው ነገር ሁሉ ችግር ነበር። ያን ሁሉ አስተካክለው ነው ችን ሀገር በእውነት በስልጣኔ እዚህ ደረጃ እንድትደርስ ያደረጉ ንጉሰ ነገስት ናቸው። አመሰግናለሁ፣ ሻምበል ጌታቸው ወረደ። በነገራችን ላይ የወርቅ ገንዘብ የተባለው ንጉሰ ነገስቱ አምሳል የተቀረጹ ሳንቲሞችን ለማለት ነው እንጂ ሌላ የለም። ዛሬ ተባባሬ ከበደ ሙላት ንጋት በዚህ አይነት በስራ አጋጣሚ ያሰባሰቧቸው አራት ሺህ ያህል የታሪክ ሰነዶች እንዳሏቸው አጫውተውኛል። ንጉሠ ነገሥቱ መንግሥት ጽህፈት ሚኒስቴር ውስጥ ነበረ የሚሰሩት። ለጤናቸው ችግር ምክንያት ቃለ መጠይቅ ለማድረግ አልቻልኩም እና ዛሬ ዋቢ አድርጌ የተጠቀምኩበት መጽሐፋቸው ግን ርዕሱ የኢትዮጵያ ትንሣኤ ነጻነት የሚል ሲሆን ታትሞ ለንባብ የበቃውም ሚያዚያ 27 ሁለት ሺ ስምንት ዓመተ ምህረት ነበር። አድማጮች፣ ከበደ ሙላት ንጋትን አመስግኜ ጤናቸውም እንዲመለስ መልካምኞቴን ሁሉ ገልጬ በዛሬ በዚህ ሁሉ ሰናበት እሁድ እንገናኝ።

ክቡራትና ክቡራን አድማጮች በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ መያዝያ 27 2009 ምሽት ፕሮግራም ነው እየተከታተላችሁ ያላችሁት። ወደ ተከታዩ ዝግጅታችን እናልፋለን። ለጥያቄው መልስ በፖለቲካ ምክንያት በኢትዮጵያውያን መካከል የተፈጠሩ አለመግባባቶች ሊከስሙና ሊፈቱ የሚችሉት ተቀራርቦና አብሮ በመስራት አንዱ የሌላውን ጥያቄና አሳሳቢ ጉዳይ በቅንነት በመገንዘብ እና ና የጋራ መፍትሄ በመሻት ነው ይላሉ። ለአድማጮች ጥያቄ መልስ የሰጡ ምሁራን መሰረቱ ቶሮንቶ ካናዳ የሆነው ኮሚኒቲ ብሪጅ ወይም የማህበረሰብ ድልድይ ይህን ልዩነት የማጥበብ ስራ ለመስራት ነው የተደራጀው። የስብስቡ ሊቀመንበርና ምሁራኑ እራሳቸውን ያስተዋውቁንና ወደ ዝግጅቱ እንሸጋገራለን። የዝግጅቱ አቅራቢ ትዝታ በላቸው ነች። እሺ፣ እግዚር እስጥልን እድሉ ስለተሰጠን እኔ ዩሱፍ ዑምር እባላለሁ። የቶሮንቶ ነዋሪ ነኝ። እንዲሁ በሂውማን ራይት እና በሰላም አንድነትን ወንድማማችነትን ለመፍጠር በዚህ ጉዳይ ላይ አክቲቭዬ እሳተፋለሁ። በዚህ በተወንጦ በልቀመንበርነት እመራለሁ። ወይ ኮሚቴ ኮሚኒቲ ብሪጅ ይባላል። ወይም የህብረተሰብ ማህበራዊ የህብረተሰብ ድልድይ ድልድያ አዋሳ ይባላል። ይህንን ያደረግነው ህዝቡን አንድ ላይ አምጥተን ኮሚኒቲያችን በአንድ ፔጅ ላይ እንዲሆን ለመፈለግ ነው። በአንድ ገጽ ላይ እንዲሆን ማለት ነው። በዳንኤል ጥላሁን እባላለሁ። በቶሮንቶ ነዋሪ ነኝ። ጠበቃ ነኝ። በተለያየ እንደዚህ አይነት ፖለቲካዊ እና ፖለቲካዊ ባልሆኑ ማህበራዊ በሆኑ የኢትዮጵያ ኮሚኒቲ ጉዳዮች ላይ እሳተፋለሁ። አመሰግናለሁ ዶክተር አወል አሎ ከለንደን ራስዎን ያስተዋውቁን እኔ አወል ቃሲም አሎ ይባላለሁ በኢንግላንድ በኪል ዩኒቨርሲቲ የሰብአዊ መብትና የአለም አቀፍ ህግ መምህር ነኝ እንደዚሁም ከኢትዮጵያ ጋር በተያያዙ የሚደረጉ አንዳንድ የሰብአዊ መብትና የዲሞክራሲ ትግሎች ላይ የራሴን ድርሻ ለማድረግ ጥረት አደርጋለሁ በቅርብ ጊዜ አንድ የተቋቋመ የኢትዮጵያ የሰብአዊ መብትና የዲሞክራሲ ማዕከል የሚባል የሰብአዊ መብት ተቋም የቦርድ ሰብሳቢ ነኝ ይሄ ቦርድም በተለያዩ ሰብአዊ መብቶች ጉዳይ ላይ ከኢትዮጵያ ጋር በተያያዘ የሚንቀሳቀስ ቦርድ ነው። እሺ፣ በጣም አመሰግናለሁ ሁላችሁም። እንግዲህ ወደ መጀመሪያው ጥያቄ እናልፋለን። ጠያቂያችን ጥያቄያቸውን የሰነዘሩት በመጀመሪያ ለአቶ ዩሱፍ ኡመር ነው። ወደ ጥያቄው እንለፍ። ጤና ይስጥልኝ። ካሰሪን አስራስ እባላለሁ። ቶሮንቶ ነው ውስጥ ነው ያለሁት ቶሮንቶ ኦንታሪዮ ኢትዮጵያን እንግዲህ የጠፋውን ሰላም በማልነቀት የተለያዩ ሰዎችን አንድ ለማድረግ ሀሳቡ አልገባኝም፣ ግን ምን አሳስቧቸው ነው እውነት ኢትዮጵያን ሙሉውን ኢትዮጵያን በሚወክል ተሰባስበው ነው? እስኪ እሱን ለማወቅ ነው። አቶ ዩሱፍ ዑመር ይሄ ጥያቄ ይሄንን ስብስብ የኢትዮጵያ ኮሚኒቲ ብሪጅ ወይንም የኢትዮጵያ ድልድይ ብላችሁ የጀመራችሁበትን ምክንያት ለማብራራትም እድል ይሰጡታል ብዬ ነው። ይቀጥሉ። አው ይሄ ኮሚኒቲ ብሪጅ ያቋቋም ነው በእውነቱ በዚህ በቶሮንቶም ሆነ በጠቅላላ በውጭ የሚገኘው ኢትዮጵያውያን የተለያዩ ኮሚኒቲ አቋቁመውን። በኢትዮጵያ ኮሚኒቲ ለብቻ አለ፣ የኦሮሞ ኮሚኒቲ ለብቻ አለ፣ የሐረሬ ለብቻ አለ። ሁሉም የራሱን ኮሚኒቲ ፈጥሮ የራሱን አጥራጥሮ ይኖራል እና ይህ ህዝብ አንድ ላይ ቢመጣ ውጭ ላለውም መንግስታትንም ኢንፍሉዌንስ ማድረግ እንችላለን ልጆቻችንም አብሮ ቢኖሩ አብሮ ወደፊትም ዲጂታል ልጆቻችን ጥለን የምናልፍ አንድነትን ፈጥረን ሁሉም የሚጠቀምበትን አንድ ትልቅ ኮሚኒቲ ብንፈጥር፣ ልጆቻችንን ቁቤ የምናስተምርበት፣ አማርኛ የምናስተምርበት፣ ኢስላሙ የሚጸልይበት፣ ቤተ ክርስቲያን እግዚአብሔር ፈጣሪውን የሚሳደምበትን አንድ ጥሩ ኮሚኒቲ ብንፈጥር፣ ሁላችንንም በጋራ ያኖረናል ብለን ስላሰብንና ሀገር ውስጥ ያለሁትን ሕዝብ በዚህ አኳያ ጨንክረን አንድ ላይ ብንቆም ለሁሉም ትርፍ አለው ብለን ስላሰብን ነው። ሀገር ውስጥ ምን አሳስቧቸው ነው ስለምለው ብዙ የሚያሳስቡን መሬት ላይ ያሉ ሁኔታዎች አሉ። ሀገር ውስጥም ውጭም የሚታዩ ሕዝባችንን የሚያቃቅሩ ዛሬ በጣም አድርገው ባይታዩም ነገር ግን በአንድ ጊዜ ሊያድጉ የሚችሉ አንድ ክብሪት ብትጫር ሀገርን እንደምታጠፋ በተለያዩ ታሪኮች በቅርብም በሩቅም አይጠናል እና ይሄ እንዳይሆን ከዚሁኑ ባጭሩ እንዲቀጭና ህዝቡ አንድ ላይ እንዲቆም ነው። አንድ በሽተኛ ከታመመ በኋላ ከማከም በሽታው እንዳይከሰት መከላከሉ የበለጠ ጥቅም እንዳሉ አግሞች ያስረዳሉ። እዚህ አኳያ ነው። ሁሉንም ነው የምለው። በአብዛኛው በዚህ ጉዳይ ላይ ችግሮች ጎልቶ የሚታዩት በትክክል እንዲያው ጊዜ ስለምንፈራና የምንፈራ ነው እንጂ አማርኛ ተናጋሪውና በኦሮሞ ኮሚኒቲ ውስጥ ነው ትክክል ጎልቶ የሚታየው። በዚህ ኮሚቴ ውስጥ ያሳተፍነው ነው ዜን ሁለቱን በሚመለከት ነው በዚህ በአንሳ ነው እሹ ላይ አድሬስ ያደረግ ናቸው ሀገር ውስጥ ያለውንም ይመለከታል። የአንሳ ናቸው እሾችን ምክንያቱም በልማትም በሌላ መኳያ ሀገር ውስጥ የነበሩት የህብረተሰቡ ትስስር እየተፈታ እየሄደ ነው። በሌላ መኳያ ህዝቡን በአጭር ጊዜ ድል ለማግኘት በመንግስትም ሆነ በሌላም በኩል የሚደረጉትን ህዝቡን የመከፋፈል አንድነቱን ጠብቆ እንዲሄድ የሚያደርገን ስሎች ስለማይታዩ ይህንን ሀገር ውስጥም ሆነ የውጭውንም ይመለከታል። እሺ አመሰግናለሁ። ወደ ሌላ ጥያቄ ከማለፌ በፊት አስተያየት የመጣል ፈቃዱ ጋሻው የተባሉ ስለዚሁ ቶሮንቶ፣ ካናዳ ስለሚገኘው ኮሚኒቲ ብሪጅ አመስግነው ነው የጻፉት ስብስቡ ያነገበው ሀሳብና የጀመረው እንቅስቃሴ የተቀደሰ ነው የሚደገፍ ነው ብለዋል። በዚህ ሀሳብ ወደ ጥያቄያችን ልለፍ። አንድ ሌላ በድምፅ የመጣልንን ጥያቄ ላሰማ። ለእንግዶቻችን ለዶክተር አወል አሎና ለህግ ባለሙያው አቶ ዳንኤል ጥላሁን ዎች ጥያቄ እንድትታሰሙ ልኝ ነው ምንድን ነው ኢትዮጵያ ውስጥ ያለው ልዩነትን በቋንቋና በባህል ነው ብቻ የምናየው። ነገር ግን ህዋት የኢኮኖሚውን የስልጣኑ ይዞ እየጨቆ ነው። ለምሳሌ ቋንቋ ተቀብሯል ይባላል፣ ግን ከመጨፈር ውጪ ሰው በመሬቱ ላይ መኖር አልቻለም እና ይሄን ነው ትልቁ ነገር እና በተለይ የተማሩት ሰዎች ናቸው ይሄ በዚህ ላይ የሚያተኩርቱ ብዬ አስባለሁ። ምክንያቱም የተማሩት ሰዎች ለማየት የማይፈልጉት አንድ ድብቅ ነገር አለ። ኢትዮጵያ ዛሬ ከማንኛውም ህብረተሰብ ውጪ ከተለያየ ህብረተሰብ የተዋለደውና የተዳቀለው ይበልጣል። ሌላው ደግሞ ኢትዮጵያ ውስጥ የተለያዩ ከቋንቋና ከባህል ውጪ የሚያገናኙን ነገሮች አሉ። ለምሳሌ ሃይማኖት፣ ጾታ፣ ማጠት ማግኘት መማር ያለ መማር ፍላጎቶች አሉ። አንድ ሰው በቋንቋ ብቻ የኔ ነህ ከተባለ እሺ፣ እምነቱስ፣ ሀብቱስ፣ መማሩስ ያለ መማሩ እሱ አይወክልም። እና እስኪ እኒህ ሰዎች እንዲያው እንዲወያዩበት አድርጉ። ለምንድን ነው ከቋንቋና ከባህል ውጪ ለማሰብ ያልቻል ነው እንግዲህ ጥያቄው። ዶክተር አወል አሎን የሚመለከት ይመስላል። ከዶክተር አወል አሎ ሊጀምርና ወደ አቶ ዳንኤል እናልፋለን። እንግዶቻችንንና ትዝታን እናመሰግናለን። ትዝታ ባለችው መሠረት አቶ አወል አሎና አቶ ዳንኤል የሚሰጡት ዶክተር አወል አሎ ይቅርታ የሚሰጡት ማብራሪያ በነገው ምሽት ይቀጥላል ሰፋ ብሎ። አሁን ወደ ተከታዩ ዝግጅታችን እናልፋለን። አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ሳየነች። አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ከባድ ድርቅ እንደተደቀነባት ተገለጸ። ጃኮብ ዙማ በገጠማቸው ተቃውሞ ምክንያት ከሰራተኞች ቀን በዓል ለመውጣት መገደዳቸው ተዘገበ አፍሪካ ብሩህ ተስፋ እንዳላት ተጠቆመ የሚሉትን ርዕሶች ነው በዛሬው ቅንብራችን የምንመለከተው። የዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣ ዘገባ ኢትዮጵያ አስከፊ ድርቅ የተደቀነባት ቢሆንም ብዙ እየተወራለት አይደለም ይላል። ለጋሾች በጦርነት በዳሸቁ ናይጄሪያ፣ ደቡብ ሱዳን፣ ሶማሊያና የመን ያለውን ቀውስ ረድኤት በማቅረብ ለማስታገስ በሚፍጨረጨርበት በአሁኑ ወቅት በአቅራቢያቸው ባለችው ኢትዮጵያ ትኩረት ያላገኘ ሌላ ቀውስ ተከትሏል ሲል ጽሁፉ ያስገነዝባል። የኢትዮጵያ መንግሥት ራሱ አስቸኳይ የምግብ ረድኤት የሚያስፈልጋቸው ዜጎች ብዛት ከ ከአምስት ነጥብ ስድስት ሚሊዮን ወደ ሰባት ነጥብ ሰባት ሚሊዮን ከፍ ማለቱን ባለፈው ሐሙስ አስታውቋል። በደቡብ ምስራቅ ኢትዮጵያ ከባድ ድርቅ እየታየ በመሆኑም ቁጥሩ ሊጨምር እንደሚችል ዋሽንግተን ፖስት ጋዜጣ ድረገጽ ላይ የወጣው ጽሑፍ ጠቅሷል። የምግብ እጥረት ችግር የተከሰተው በአፍሪቃ ዙሪያ በመሆኑ የመንግስት ባጀት ደግሞ ባለፈው ዓመት ለነበረው ድርቅ ባወጣው ገንዘብ ምክንያት በመጨናነቁ በገንዘብ ለመወጣት የሚቻልበት ሁኔታ የመነመነ መሆኑን ዘገባው ያወሳል። ባለፈው ዓመት በደጋማ አካባቢዎች በገባው ከባድ ድርቅ ምክንያት አስር ነጥብ ሁለት ሚሊዮን የሚሆኑ ሰዎች ችግር ላይ ወድቀው የነበሩ ቢሆንም መንግስት ራሱ በብዙ መቶ ሚሊዮኖች ዶላር የሚቆጠር ገንዘብ በመመደቡ የምግብ እርዳታን በመገኘቱ ረሃብን ለማስወገድ ተችሏል። አሁን ደግሞ የቆላማ ቦታዎች ተራ ሆኗል። በተለይም ከሶማሊያ ጋር በሚዋሰነው አካባቢ በድርቅ በተመታው የሶማሊያ ክልል የሚሰራው የዓለም አቀፍ የምግብ ፕሮግራም የምግብ ራሹኑን ወደ 80 ከመቶ ዝቅ ማድረጉን ገልጿል። በያዝነው ዓመት ለኢትዮጵያ እንቅስቃሴው ከሚያስፈልገው ገንዘብ በ121 ሚሊዮን ዶላር እንዳጠረ እስከ መጪው በጋ ወራት ያለው ገንዘብ ሊያልቅ እንደሚችል መግለጹን ዋሽንግተን ፖስት ጋዜጣ ላይ የወጣው ጽሑፍ ዘግቧል። የብሪታንያ የስርጭት ኮርፖሬሽን ቢቢሲ ደግሞ የደቡብ አፍሪካው ፕሬዚደንት ጃኮብ ዙማ ከስልጣን እንዲወርዱ ከሚፈልጉ ሰዎች በገጠማቸው ተቃውሞ ምክንያት የሜይደይ የሠራተኞች ቀን በዓልን ትተው ለመሄድ እንደተገደዱ ጠቁሟል። በፕሬዚደንት ዙማ ደጋፊዎችና ተቃዋሚዎች መካከል ጸብ ስለተነሳ ሊደረጉ የነበሩ ንግግሮች ተሰረዙ። ዙማ በሰፊው የሚከበሩትን የገንዘብ ሚኒስትር ከስራ ካባረሩ በኋላ ዋናው የደቡብ አፍሪካ የሰራተኞች ማህበር ፌዴሬሽን ኮሳቶ ከስልጣን እንዲወርዱ ሲጠይቅ ቆይቷል። የፕሬዚዳንቱ ወዳጆች ዙማ የስራ ጊዜያቸው በ2019 ዓ.ም እስከሚያበቃበት ጊዜ ድረስ ለቀጣዮቹ ሁለት ዓመታት ማለት ነው በስልጣን ይቆያሉ ይላሉ። ዙማ ወደ መይደይ የሰራተኞች ቀን በዓል የሄዱት ጠንካራ መሰረት ያላቸው ኮሳቱና የደቡብ አፍሪካ የሰራተኞች ማህበር ኮንግረስ የእሳቸውን በቦታው መገኘት በተቃወሙበት ወቅት ነው። ኮሳቱ የገዢው አፍሪካ ብሔራዊ ኮንግረስ ውህደት አካል ነው። የአፍሪካ ብሔራዊ ኮንግረስ ባለሥልጣኖችም ደርባን በተባለችው የዙማ የፖለቲካ መሰረት በሆነችው ከተማ ተቃውሞ እንደገጠማቸው የቢቢሲው ዘገባ ጠቅሷል። ምክትል ፕሬዚደንት ሲሪል ራማፎሳ የሚገኙባቸው የመንግስት አባላት ተቃዋሚዎች የሰራተኞች ማህበርና ግዙፍ የንግድ ተቋማት በስብስቡ ወቅት ጸብ መፈጠሩን አውግዘዋል። ደቡብ አፍሪካውያን ተቃዋሚዎች ፕሬዚደንት ዙማ በሙስና ተግባር የተዘፈቁ ናቸው፣ የገንዘብ ሚኒስትሩን ከስልጣን ያስወገዱትም እሳቸውና ተባባሪዎቻቸው የመንግስት ገንዘብ ለመዝረፍ እንዲያመቻቸው ነው እንደሚሉ የቢቢሲው ዘገባ ጠቅሷል። ዙማ ግን የካቢኔ ለውጥ ያደረኩት ብዙሀን የሆኑትን በድህነት የሚኖሩትን ጥቁሮች ለመርዳት ነው ማለታቸውን ዘገባው ጠቅሷል። በኢንዲፐንደንት የተባለው ብሪታንያ የሚወጣ ድረገጽ ፕሮፌሰር ካርሎስ ሎፔዝ የሃየርስ ሆልዲንግስ እና ለአፍሪቃ የተባበረ ባንክ ሊቀመንበር እንዲሁም ባለሀብቱ አሊኮ ዳንጎቴ ተባብረው ስለ አፍሪቃ ያቀረቡትን ጽሑፍ አውጥቷል። አፍሪቃ ለግል መዋለ ንዋይ ፍሰት አመቺ አስተማማኝና በገንዘብ አንጻር የምትስብ እንድትሆን ማድረጉ የውድድር ሁኔታው ከፍ እንዲል፣ ዋጋ ደግሞ ዝቅ እንዲል ያደርጋል ይላል ጽሑፉ። ጽሑፉ አያይዞም አፍሪቃ ብሩህ መጻይ እድል እንዳላት ገልጿል። የአፍሪቃ ኢኮኖሚ በአገልግሎቶችና በፋብሪካ ምርቶች ትኩረት መስጠቱን ሲቀጥሉ፣ እንዲሁም የሸቀጣሸቀጥ ምርቶች ሲበራከቱ፣ በእርሻና በቀላል ኢንዱስትሪ ፈጣን እድገት ሲገኝ አምራችነትና እድገት እየተሻሻለ እንደሚሄድ ጽሁፉ ያወሳል። ይሁንና ይላል ጽሁፉ የአፍሪካ ሀገሮች ስኬት እንዲያገኙ ከተፈለገ ለኤነርጂ አቅርቦት ያለውን ፍላጎት ማሟላት ያስፈልጋል። የከተማ አካባቢዎች ዝቅተኛ ካርቦን ያለው የኤነርጂ ስርዓት፣ የህዝብ ማጓጓዣውን ዘርፍ በኤሌክትሪክ የሚሰራ በማድረግ ኤነርጂን በማብቃቃት ንጹህ የማብሰያ ነዳጅ በመጠቀም በአካባቢ ጥራት ጥበቃ ላይ የሚከሰተውን ተጽዕኖ ለመቀነስ እንደሚቻል በኢንዲፐንደንት የተባለው ድረገጽ ላይ የወጣው ጽሑፍ ጠቅሷል። የገጠር አካባቢዎች ደግሞ የታዳሽ ኤነርጂን ይዘት በማስፋፋትና የኤነርጂ ተደራሽነትን በማዳበር አዳዲስ ዕድሎች መክፈት እንደሚቻል ጽሁፉ አክሏል። የአፍሪካ ሀገሮች በአሁኑ ወቅት በመሬት ላይ ካለው እውነታ ጋር ለመሄድ የተለያዩ የኤነርጂ ምንጮችን መጠቀም ይችላሉ። በአንድ የኤነርጂ ምንጭ ላይ የሚተማመኑበት ጊዜ አልፏል። አብዛኛው የአፍሪካ የኤነርጂ መሰረተ ልማት ገና መገንባት ያለበት በመሆኑ መንግስታት የኤነርጂና የመሰረተ ልማት ፖሊሲያቸውን በትክክል በማራመድ ከመዋሉንዋይ የሚያገኙትን ጥቅም ከፍተኛ ደረጃ ላይ ማድረስ ይችላሉ ይላል ጽሁፉ። አንድ ሌላ እጅግ ጠቃሚ የሆነ እርምጃ በታዳሽ ኤነርጂ ላይ ማትኮር እንደሆነ ለኢንዲፔንደንት ጋዜጣ ላይ የወጣው ጽሁፍ ያወሳል። አፍሪቃ ሰፊ የንጹሕ ኤነርጂ ሀብት አላት። ወደ ዘጠኝ ቴራዋትስ የሚሆን የፀሐይ ኤነርጂ የማፍለቅ ብቃት አላት። ከ350 በላይ ጊጋዋትስ የሚሆን ከውሃ ሊመነጭ የሚችል ኤነርጂ አላት። ከ100 ጊጋዋት በላይ ደግሞ ከንፋስ የማመንጨት ብቃት አላት። ይህ ታዲያ አህጉሪቱ ለወደፊት ከሚያስፈልጋት በላይ የሆነ የኤነርጂ ምንጭ እንዳላት እንደሚያመለክት በኢንዲፐንደንት የተባለው ብሪታንያ የሚወጣ ድረገጽ ጠቁሟል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። ከአሜሪካ ድምፅ ራዲዮ ጣቢያ በ19 በ22 እና 25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፈውን የአርብ ምሽት ስርጭት ነው የምታደምጡት። ጥቂት ደቂቃዎች አሉን። የዓለም የፕሬስ ቀን፣ የኢትዮጵያ የመገናኛ ብዙሀን ይዞታ። የተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት ዩኔስኮ በወሰነው መሰረት በየዓመቱ ታስቦ የሚውለው የዓለም የፕሬስ ነጻነት ቀን ከትናንት በስቲያ ኢትዮጵያን ጨምሮ በመላው ዓለም ተከብሯል። ዕለቱ በመገናኛ ብዙሃንና በጋዜጠኞች ላይ የሚደርሱ ጫናዎችና የተደቀኑ ፈተናዎችንም አጉልቶ ለማሳየት ይውላል። በአስቸኳይ ጊዜ አዋጅ ውስጥ በኢትዮጵያ የታዩትን ሁኔታዎች ለመፈተሽ በልዩ ልዩ ርዕሶች ዙሪያ በተከታታይ የተካሄደ ክርክር አካል የሆነውና በተለይ መገናኛ ብዙሃንን የሚመለከተው ሰጥ አገባ በኢትዮጵያም ጭምር ሰሞኑን የተከበረውን የፕሬስ ቀን አስታኮ የፕሬሱን ገጽታ የዛሬ ገጽታ ይፈትሻል። በነገው ምሽት የዚህ ዝግጅት ክፍል ይቀርባል። አሁን የማጠቃለያ ዋና ዋና ዜና ቆንጂት ታሰማናለች ሶማሊያ ውስጥ በአልሸባብ ታጣቂዎች ላይ ጥቃት ተከፍቶ አንድ አሜሪካ የአሜሪካ ወታደር ተገደለ። የባህርና የአየር ወለድ እንዲሁም የምድር ኮማንዶ አባል የኔቪ ሴል አባል የሆነው ወታደር የተገደለው ከዋና ከተማይቱ ሞቃዲሾ በስተምዕራብ 65 ኪሎ ሜትር ርቀት ላይ መሆኑን የዩናይትድ ስቴትስ ጦር የአፍሪካ እዝ ዛሬ ማለዳ ባወጣው መግለጫ አስታውቋል። የደቡብ አፍሪካው ፕሬዚደንት ጄኮብ ዙማ በሰፊው በብዙዎች የሚከበሩትን የገንዘብ ሚኒስትር ባለፈው መጋቢት ከስልጣን ስለምን ምክንያት እንዳባረሩ በከፍተኛ ፍርድ ቤት የሚገልጹበት ጊዜ የደቡብ አፍሪካው ገዢ ፓርቲ ኤኤንሲ ወደ ኋላ እንዲገፋ አድርጓል። በፕሬዝደንቱ ላይ የትምምን መንፈግ ድምፅ በምክር ቤቱ ከመሰጠቱ በፊት በዙማ ላይ የሚደረግ ጫና ምልክት ተደርጎ እንደታየ ነው የተዘገበው። ሰሜን ምስራቅ ናይጄሪያ ውስጥ ሁለት አጥፍቶ ጠፊ ሴቶች ቦምብ አፈንድተው ቢያንስ አምስት ሰው ገደሉ። የቦርኖ ክፍለ ሀገር ፖሊስ ነው ይህንን ያስታወቀው። ሁለቱ ሴቶች ኮንዱጋ በሚባል አካባቢ ቦምቡን አፈንድተው ራሳቸውንና አምስቱን ሰዎች ገለዋል። ሌሎች ስድስት ሰዎች አቁስለዋል። የናይጄሪያው ሽብርተኛ ቡድን ቦኮሃራም በፍተሻ ኬላ እና በገበያ ወጣት ሴቶችን ለአጥፍቶ ጠፊ ቦምብ ፍንዳታ ማሰማራቱን እያባባሰ መጥቷል። አመሰግናለሁ ቆንጂት። ለማጠቃለያ ዜናው አሁን አጠር አጠር ያሉ መረጃዎችን ላካፍላችሁና ወደ ማጠቃለያችን ወደ ፍጻሜው እናዝግም። አንድ የዩናይትድ ስቴትስ ዶላር 22 ብር ከ81 86 ሳንቲም ተመንዝሯል። አንድ ዩሮ 25 ብር ከ40 አንድ የእንግሊዝ ፓውንድ 30 ብር ከ17 ሳንቲም ተመንዝሯል። እነዚህ የመሸጫ ዋጋ ነው። የባንክ የነገርኳችሁ የዩሮ የመግዣ ዋጋ 24 ብር ከ91 ሳንቲም፣ የእንግሊዝ ፓውንድ ስተርሊንግ የመሸጫ የመግዣ ዋጋ 29 ብር ከ58 ሳንቲም ነው። የኢትዮጵያ ብሔራዊ ባንክ ማክሰኞ ሚያዝያ 24 2009 ዓ ም ዌብሳይቱ ላይ 18 ምንዛሪዎችን የያዘ ዝርዝር አስፍሯል። በተጨማሪም በኢትዮጵያ ሜቴሮሎጂ ድርጅት ትንባያ መሰረት ነገ ቅዳሜ ሚያዝያ 28 2009 ዓ ም አዲስ አበባ ከፊል ዝናባማ ትሆናለች። ሆናለች ከፍተኛ ሙቀቱ 25፣ ዝቅተኛው 13 ዲግሪ ሴልሽየስ ይሆናል። አሁን ወደ መሰነባበቱ ነው። ጥቂት ሰከንዶች ይቀሩናል የሞላ አርጌን ቀረርቶ እንጋብዛችሁና እንኳን ለድልና ለነጻነት በዓል አደረሳችሁ፣ በቅድሚያ እያልን እኔ ሳስተናግዳችሁ የቆየሁት ሰለሞን አባትና ቆንጂታ የነን በነገ ቅዳሜ ዝግጅታችን እስከምንገናኝ በዚሁ ደህናደሩ ማለታችን ነው። እንግዲህ አሁን በዋና አዘጋጇ በትዝታ በላቸውና በመላ ባልደረቦቻችን እንደዚሁም ፕሮግራሙን በአቀናበረውና እየመራ ባለው በንጉሱ ታምሬ ስም ነው የምንሰናበታችሁ። የትግርኛ ዝግጅት ቀጥላል ከኛ በኋላ ደህናደሩ ደህናደሩ